የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች ዘወትር ሁድ ከሚሶ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀምረ ልይጡ ስጡ ያለው ጋዜጠኛ በተፈጥሮ የተሰጠው ጸጋ ነው ብዬ ነው የምልህ። አንጋፋዋ ጋዜጠኛ አሰግደች ይበርታ ነች። ባለፈው ማክሰኞ ከዚህ ዓለም በሞት የተለየውን ጋዜጠኛ ዮናስ ገብረ ማርያም ሕይወትና ሥራ በምንዘክርበት ዝግጅት ከተናገረችው የወሰነው ነው ነው። ሌሎችም ይኖሩናል። ከሀገር ቤት የመጡ ኢትዮጵያውያንን በስክሪን የሚያውቋቸውን በተለያዩ አጋጣሚ ቲያትር ቤትም ሲመጡ የሚያውቋቸውን በስም የሚያውቋቸውን አርቲስቶች ያያሉ። ከፍ ሲል ሁለት ነገር ታስባለ። ህብረተሰብ ቲያትር ነው ያል አርቲስቶች ከሀገራቸው ወጥተው ሌላውን ዓለም እንዲያዩ እድል ትከፍታለ። ቴድሮስ ራእይ ኢትዮጵያ ውስጥ በብዙ ተዋንያን፣ በብዙ አጀብ፣ በብዙ ድምፅ መብራት ታጅቦ ነው የሚሰራው። የመጡት ተዋንያኖች ደግሞ ጉልበቱን ይዘውት መጥተዋል እና ይህንን ህዝብ አስደስተን የት ነው ያለ ነው የሚያሰኘውን ነገር አሳይተን እንመልሳለን የሚል እምነት አለኝ። በዋሽንግተኑ የጣይቱ ባህልና የትምህርት ሁለት ማዕከል ጋባዥነት ሶስት ተወዳጅ ቲያትሮችን ይዘው ወዲህ ወደ ዩናይት ስቴትስ ከመጡት ታዋቂ ተዋንያን ጋር የጀመርነው ወግ ዛሬ ከቲያትር ቤቱ ደጃፍ ያደርሰናል። ታሪካዊውን የቴዎድሮስ ራእይና አዝናኙን የላጤው መዘዝ እንዲሁም ህንደኬ የተሰኙትን የኢትዮጵያ ቲያትሮች በዩናይት ስቴትስ የቲያትር መድረኮች አሁን ስለ ቲያትር እናወጋለን። ዛሬ በአለም ዙሪያ በቅርቡ የተከበረው አንድ መቶ ሀያኛው የአድዋ ድል መታሰቢያ ምክንያት ሆነዋል። በኦታዋ የኢትዮጵያውያን ማህበረሰብ ማዕከል አባላት በኦታዋ የኢትዮጵያውያን ማህበረሰብ ማዕከል ዝግጅት ነበራቸውና እንመለከተዋለን። ሌሎችም በርከት ያሉ ቅንብሮች ይዘናል። ከእሁድ ዛሬ መጋቢት 4 2008 የራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን አቀናባሪያችን ንጉሱ ታምሬ ነው። እሁድ ከሆነ ለቱ የራዲዮ መጽሔት ነው። ሰአቱ አንዱም ቢዘል በሳምንቱ የዓለም ዜና ይቀድማል። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በከባዱ የታጠቁ ሰዎች ዛሬ በአይቮሪ ኮስት አንድ የባህር ዳር መዝናኛ ስፍራ ጥቃት አድርሰዋል። ጨንበል ያጠለቁ ታጣቂዎች ግራንድ ባሳም ውስጥ ባደረሱት ጥቃት ምን ያህል ሰው እንደ ሞትና እንደቆሰለ እስካሁን የታወቀ ነገር የለም። አንድ የአይን ምስክር ለቪኦኤ እንደተናገሩት ግን በትንሹ ከአምስት እስከ አስር ሰለባዎች መሬት ላይ ወድቀው ማየታቸውን ገልጸዋል። አራት ያህል ታጣቂዎች ተኩስ ከመክፈታቸው አስቀድሞ አላሆ አክበር ብለው መጮኋቸውን እኚሁ ቃል አቀባይ ጨምረው ገልጸዋል። ዝርዝር ሁኔታው ከደረሰን ወደ ኋላ ተከታትለን እናቀርባለን። አንድ የቻድ ሰላም አስከባሪ ወታደር ትላንት ሰሜን ማሊ ውስጥ ሁለት ባልደረቦቹን እንደገደለና ሌላ ሦስተኛ እንዳቆሰለ የተባበሩት መንግሥታት ተልዕኮ ዛሬ አስታውቋል። ገዳዩ ትላንትናውኑ ኪዳል ግዛት ውስጥ በምትገኘው ታሳሊት ከተማ ተይዞ በቁጥጥር ስር መዋሉን የዓለሙ ድርጅት ቃል አቀባይ ራዲያ አቹሪ አስረድተዋል። የግድያው ምክንያት እስካሁን እንዳልታወቀና ምርመራ በመካሄድ ላይ መሆኑን ግን ቃል አቀባዩዋ አብራርተዋል። ከሦስት ሳምንታት ባነሰ ጊዜ ውስጥ በሰላም አስከባሪዎች ላይ ግድያ ሲፈጸም ይህ ለሁለተኛ ጊዜ መሆኑ ነው። ኪዳል ውስጥ አንድ ሌላ የቻድ ወታደር አለቃውንና አንድ ሐኪም መግደሉ ይታወሳል። ከወታደሮቹ የኑሮ ሁኔታና የደሞዝ ክፍያ ጋር በተያያዘ ውጥረት ሰፍኖ መቆየቱ ተነግሯል። ኪዳል ውስጥ ግድያው ከመፈጸሙ በፊት በሀገሪቱ ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታለመውንና በተባበሩት መንግስታት ድርጅት የቀረበውን የሰላም ንግግር በግልጽ ለማፋለስ ትሞክራለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያን ከሰዋል። ሶሪያ ፕሬዚደንት ባሻር አልአሳድን ከስልጣን ለማንሳት ምንም አይነት ንግግር መካሄድ የለበትም የሚል አቋም ይዛለች። በሶሪያ ግጭቶችን ለማብቃት ከሁለት ሳምንታት በፊት አዋጅ ከወጣ ወዲህ በዚያች ጦርነት በበታተካት ተካት ሀገር ሁከቱ ከሰማንያ እስከ ዘጠና በመቶ የቀነሰ ቢሆንም እስካሁን ስምምነቱን በከፍተኛ ደረጃ እየጣሰ ያለው ብቸኛው ወገን የአሳድ መንግስት ነው ሲሉ የዩናይትድ ስቴትሱ ከፍተኛ ዲፕሎማት ጆን ኬሪ ተናግረዋል። ለዩናይትድ ስቴትስ ፕሬዝደንትነት በመወዳደር ላይ ያሉት ሪፐብሊካኑ ከበርቴ ዶናልድ ትራምፕ ከትላንት በስቲያ አርብ ቺካጎ ውስጥ ለተቋረጠው ዘመቻ ተቀናቃኛቸውን ዲሞክራት በርኒ ሳንደርስንና ደጋፊዎቻቸውን ወንጅለዋል። ዘመቻውን ለማፋለስ የተቀነባበረ እቅድ ነበር ባይናቸው፣ ትራምፕ በሁለቱ ተቀናቃኝ እጩ ተወዳዳሪዎች ደጋፊዎች መካከል ግጭት የተፈጠረ ሲሆን ፖሊስ አምስት ሰዎችን ይዞ አስሯል። በርካታ ሰዎች በርኒ በርኒ እያሉ ሲዘምሩና መፈክሮችን ሲያስነብቡ ታይተዋል። የምረጡኝ ዘመቻቸው ተቃውሞውን እንዳላደራጀ በመግለጽ በርኒ ሳንደርስ ትላንት ማታ መግለጫ ያወጡ ሲሆን ተቃውሞውን የፈጠረው የራሳቸው የዶናልድ ትራምፕ ግልብ ንግግር ነው ብለዋል። ትራምፕ ክሊቭላንድ ኦሃዮ ውስጥ ዘመቻ ሲያካሂዱ ሶሻሊስት ሴናተር በርኒን ኮሚኒስት ወዳጃችን ሲሉ ተሳልቀዋል። ደጋፊዎቻቸውን ስነ ሥርዓት እንዲያስይዙም ጠይቀዋል። ይልቅስ የትራምፕ ዘመቻ የተቋረጠው በላቲኖች፣ በሙስሊሞች በሴቶችና በአካል ጉዳተኞች ላይ ያላቸውን ጥላቻ በመግለጽ የሚያደርጓቸው ኃላፊነት የጎደላቸው ንግግሮች ናቸው ሲሉ ሳንደርስ በመግለጫቸው አብራርተዋል። በመጨረሻም በፈረንሳዊ የአልፕስ ተራራ ባለፈው ዓመት የጀርመን ዊንግ አየር መንገድ ጄት አውሮፕላን የከሰከሰው ረዳት አብራሪ ሆን ብሎ 150 ተሳፋሪዎችን ከመጨረሱ በፊት ከሁለት ሳምንታት በፊት ወደ አእምሮ ሕክምና ሆስፒታል እንዲገባ ታዞ እንደነበር የፈረንሳይ መርማሪዎች አስታውቀዋል። የምርመራው ቢሮ የደረሰበት ውጤት የ27 ዓመት ዕድሜ ያለው ረዳት አብራሪ አንድሪያስ ሉቢዝ ከወራት በፊት ለበርካታ ሳምንታት ሐኪሞች ችግሩን ቢያማክርም አንድም ዶክተር ለሚሠራበት መሥሪያ ቤት አላሳወቀም ይላል። ቀደም ሲል የወጡ ሪፖርቶችም ሉቢዝ ለሉፍታንዛ የበረራ ማሰልጠኛ ትምህርት ቤት የአእምሮ ጤንነት ችግር እንዳለበት በ2009 አሳውቆ እንደነበር፣ ነገር ግን ሉፍታንዛ ለማብረር ብቁ ነው ሲል እንደቀጠረው ያትታሉ። ዜናው አበቃ። ከመሞቴ ትንሽ ቀደም ብሎ ከሥራ ወጥቼ አምሽቼ ወደ አንቺ እየመጣሁኝ ነው ያገኙኝ። እየመጣሁ አስባለሁ፣ አሁን ቤት ገብቼ ግንባሯን ስማታለሁ ቱታ ቀይራለሁ፣ እራት እበላለሁ እላለሁ ካመንሽኝ። ይህን እያሰብኩኝ ነው ያገኙኝ። እውነቷን ነው እኮ እላለሁ። እውነቷን ነው እኮ እንጨትና ሰው ተሰባሪ ነው። እውነቷን እኮ ነው። አሁን ቤት ገብቼ አስጸንሳታለሁ እላለሁ ካመንሽኝ። ይህን እያሰብኩኝ ነው ያገኙኝ። ቆም አሉኝ፣ ቆምኩኝ፣ ድው ሲል ወደግኩኝ አመንሽኝ ምን ነው ዛሬን ዘለው ነገን በገደሉኝ፣ እያልኩኝ ነው የገደሉኝ፣ ከአንቺና ከዘሬ እኔን የነጠሉኝ፣ እወድሻለሁኝ። ከመሞቴ ትንሽ ቀደም ብሎ በተሰኘው የገጣሚ ኑረዲን ኢሳ ቀልዳ ቀልድ ለዛ በተላበሰችው የሳምንቷ ምርጥ ግጥም የዛሬን እሁድ መጋቢት 4 2008 የራዲዮ መጽሔት ፕሮግራም ጀምረናል። ኑረዲንን እናመሰግናለን። got a soul i tend wander so the god tend struggle has not a my sit up has a wonder soul i soul i tend wander so tak a tend ዝናለች መንደር ይላል የአለም ከበደ አዲሱ ዜማ። አሁን የቲያትር ወጎች ዋሽንግተኑ የጣይቱ ባህልና ትምህርት ማዕከል ጋባዥነት ሶስት ተወዳጅ ቲያትሮችን ይዘው ወዲህ ወደ ዩናይትድ ስቴትስ ከመጡት ታዋቂ ተዋናያን ጋር የጀመርነው ወቅት ዛሬ ከቲያትር ቤቱ ደጃፍ ያደርሰናል። አሁን ታሪካዊውን የቴዎድሮስ ራዕይ፣ አዝናኙን የላጤው መዘዝና እንዴኬ የተሰኙትን ቲያትሮች ከትዕይንቱ መድረክ ላይ ከመውጣታቸው አስቀድሞ በያዝነው በዚህ የራዲዮ መጽሔት ወግ የተመልካቹን ጉጉት ከተዋናዩ የሩቅ እይታ ጋር ለማቀራረብ እናም ቲያትሮቹን በአፍታ ጨረፍታም ቢሆን ለማየት እንጥራለን። በቀደመ ፕሮግራማችን እያደገ የመጣውን የኢትዮጵያ የፊልም ኢንዱስትሪ በቲያትር ላይ አሳድረዋል የሚባለውን ተጽዕኖ፣ ሙያዊ ውሏቸውን ጨምሮ በአሁኑ ወቅት በኪነ ጥበቡ ዘርፍ የሚታየውን ተጨባጭ ሁኔታና ለቲያትር የሚበለጡበትን የግል ፍቃድ በሚመለከቱ ጭብጦች ዙሪያ ያወጉን ከስድስቱ የትያትር ቡድን አባላት ሶስቱ ዕውቁ ተዋናይና አዘጋጅ ቴዎድሮስ ተስፋዬና እንዲሁም እውቅ ተዋናዮች ሱራፌል ታካ፣ መለሰ ወልዱ ናቸው። እንዲሁም ከጋባዣቸው የጣይቱ የባህልና የትምህርት ማዕከል ዲሬክተሯ አለም ፀሐይ ወዳጅማለች የኢትዮጵያ ትያትር በአሜሪካ መድረኮች ጥሩ ርዕስ ነው። የትያትር ወግ አሉላ መጀመር ትችላላችሁ። አመሰግናለሁ አዲሱ እንግዶቼ በድጋሚ እንኳን ደና መጣችሁ። ውይይታችንን ልባት ካደረግንበት ነው የምንቀጥለው። ስለ ተመልካችሁ የቲያትር ልምድ፣ ስለ መድረኮቹ አንዳንድ መሰረታዊ ነገሮችን ሳትገነዘቡ እንዳልቀራችሁ ተስፋ አድርጋለሁ። በሩቁ በነበራችሁ ስሜት ግን በዚህ በዩናይት ስቴትስ የተለያዩ ግዛቶች ለሚኖሩ ኢትዮጵያውያን ተመልካቾቻችሁ ቲያትሮቻችሁን ለማሳየት ካደረባችሁ ጉጉት አንጻር የሚታይ ያላችሁን የጠበቃችሁትን ሁኔታ እንመልከት። ምን አይነት ተመልካች፣ ምን አይነት መድረክና ምንስ አይነት ሂደት ይከተላል የሚል ተስፋ አድርጋችሁ ነበር። ምን ጠበቃችሁ? መለሰ በመጀመሪያ ደረጃ ኢትዮጵያ ውስጥ ያለውን ጥበብ፣ የኢትዮጵያን ታሪክ እዚህ አምጥቶ እንዲታይ ማድረግ አለም ክብር ይገባታል። ሌላው ኢትዮጵያ ውስጥ ያለው ጥበቡ ምን ደረጃ ደርሷል? አክተሮች ውስጥ ምን ያህል ደረጃ ደርሰዋል የሚለው አንዱም እራሱ በራሱ ትልቅ ነገር ነው። ይህንን ተውኔት ይዘን ስንመጣ እንግዲህ በርካታ ተዋንያኖች አለን፣ በርካታ ጊዜያትን በልምምድ አሳልፈናል። ታሪካዊ ቲያትር ነው። ኢትዮጵያዊ ቲያትር ነው። ኢትዮጵያዊ ነው የሚያየው። ስለዚህ ኢትዮጵያዊነትን እዚህ ያለው ማህበረሰብ ውስጥ ማስረጽ በጣም ትልቅና አሪፍ ነገር ነው። ግሮም ቴዲ ስለ ከሱራፌል ጀምሮ ሱራፌል፣ የቴሌቪዥን ስራዎቻችሁም በዩቲዩብ የተከታተሉ ተመልካቾች ምላሽ አግኝታችሁ ሊሆን ይችላል። አዲስ አበባ መጥተው የሚሆን አሁን ከደረሳችሁ በኋላ ማን እንደሆናችሁ ሲለዩችሁ ድንገት መንገድ ላይ ስትሄዱ የገጠማችሁን ሊጨምር ይችላል። እስኪ ስሜትህን አጋራን። ምን ትጠብቃለን? ምን አይነት ተመልካች ይሆናል ብላ አስባል። በነገራችን ላይ ከተወሰኑ ኢትዮጵያውያን ጋር ተገናኝተናል። እስካሁን በቆየን በተለይ አንድ አልበም ይመረቅ ነበር ዓለም ከበደ የምትባል ዘፋኝ እዛ ቦታ ላይ በርካታ አርቲስቶች በርካታ ድምፃያኖች ነበሩ እና በጣም ደስ የሚል ጊዜ ነው። እኔ በጣም ነው የተደሰትኩ። እዛ በመኖሬ ራሱ እጅግ በጣም ደስ ብሎኛል። አንደኛ ልጅ ሆኜ ያሳደጉኝን ልጆች ሁሉ አግኝቻለሁ እዛ በጣም ነው ደስ ያለኝ። ና ያንን ህብረት ያንን ፍቅር ስታየው በቃ ከኢትዮጵያ የወጣ ሁሉ አይመስል። ከዛ ውጭ ደግሞ ያላቸው የእንግዳ አቀባበል እንዴት ደስ ይላል መሰለ። እኛን እንግዲህ መድረክ ላይ ተዋውቀናል እና ከፍተኛ አድናቆትና ጭብጨባ በፍቅር ነው የተቀበሉን። ከዚህ አንጻር ስታየው ስራችንም በፍቅር ይቀበላሉ ያያሉ ብዬ አስባለሁ። ስራውም ኢትዮጵያዊ ስራ ነው፣ የቴድሮ ስራ ማንኛውም ኢትዮጵያዊ ሊመለከተው የሚገባ ስራ ነው። ስለዚህ ጥሩ ተቀባይነት እናገኛለን ብዬ አስባለሁ። ነው ይመስለኛል። እኔም ቴዲዮድ አንተ ልምጣ የቴዎድሮስ ራዕይ ምን አይነት ቲያትር ነው? ኢትዮጵያ ውስጥ ሲታይ የነበሩትን ሁኔታዎች አንሳለን። የታሪኩንም ጭብጥ እንደ በዋናነት ተመልካቾች ከወዲሁ ሊረዱ የሚችሉት ነገር ካለ የቴዎድሮስ ራዕይን ስናነሳ፣ ለቴዎድሮስ ራዕይ ቅርቡ ሱራፌል ነው። ከስክሪፕቱ ጥንሰሳ ጀምሮ እስከ ተወለደበት ቀን ድረስ ሱራፌል ቀርብ ነው። ለዚህ ሱራፌል ይህም ቢያስረዳ ደስ ይለኛል። ግን እኔ አንድ ነ ማለት የምፈልገው በዘመን ሂደት ውስጥ አንድ የተገነባ ስም አለ በቲያትሩ እድገት ውስጥ ነው። እንግዲህ ራሳችንን ወደኋላ መለስ ብለን ስናይ የኢትዮጵያን ቲያትር ያቆሙ ኢትዮጵያ ቲያትር ውስጥ ከፍ ብላ እንድትታይ ያደረጉ ሰዎች ብዙ አርቲስቶች አሉ። እንግዲህ ከዛ ውስጥ ስም ስጠራ ወጋየሁ ንጋቱ ትላለህ፣ ከሆነ ከሴት ዓለምፀሐይ ወዳጆ ትላለህ። ይሄንን የኋለኛው የእኛ ዘመን ትውልድ ያውቀዋል። አሁን ደግሞ ወደ አሜሪካን ሀገር ከአለም ላይ ብዙ ኢትዮጵያ ይኖርባታል ተብሎ የሚገመተው እንግዲህ ዘ ዩናይትድ ስቴትስ ኦፍ አሜሪካ ነው እና አሜሪካን ሀገር ደግሞ ብለህ ስትል ያጥበብ እዛ ያሳደጉት የኖሩበት የተቀበሉት ከትልቆቹ የተቀበሉትን ጥበብ ደግሞ እዚህ አምጥተው እንዲበቅል ካደረጉት ውስጥ እንግዲህ እሷ ነች ግንባር ቀደሙና ኢትዮጵያ ውስጥ ስለ ሰሜን አሜሪካ ቲያትር ሲነሳ ዓለምፀሐይ ወዳጆ ኤቭሪባዲ ያውቃታል። እውነት ለመናገር ማለት ነው። ስለ ቲያትር ስለ ኪነ ጥበብ ሲነሳ ዓለምፀሐይ ወዳጆ ነው የሚባለው። ሌላ ስም አትጠራም። እና ኮንፊደንስ አለኝ። አሁን ወደዚህ ስንመጣ ጥበብን በደንብ ስላስተዋወቀች በርካታ ሺህ ኢትዮጵያውያን በየሴቱ ስላሉ ከሀገር ቤት የመጡ ኢትዮጵያውያንን በስክሪን የሚያውቋቸውን፣ በተለያዩ አጋጣሚ ቲያትር ቤቱን ሲመጡ የሚያውቋቸውን፣ በስም የሚያውቋቸውን አርቲስቶች ያሉ የሚል እምነት አለኝ። የተገነባ ስም ጣይቱ ካልቸራል ሴንተር ብለህ ስታሰብ ዓለምጻይ ወዳጅ ነው በቃ ስሙ አብሮ ሄደ። ኢትዮጵያ ውስጥ የሚታየው ቲያትር ሂስቶሪካልም ቢሆን ወደ አሜሪካን ሀገር መጥቶ እዚህ እድሉን ለማያገኙና አጋጣሚ የሌላቸው ኢትዮጵያውያን ማሳየት በራሱ አንድ ጥበቡን ከፍ ማድረግ በእኔ እምነትና ይሄ አንድ ትልቅ መንገድ ነው። ቲያትር ከፍ ሲል ሁለት ነገር ታስባለ። ህብረተሰብ ቲያትርን ያህል አርቲስቶች ከሀገራቸው ወጥተው ሌላውን አለም እንዲያዩ እድል ትከፍታለ። እና ይህን ማድረግ በራሱ በዚህ ዘመን መቻሉ መብቃቱ በጣም ትልቅ ነገር ነው እና በቡድኑ ስም ገና ቀጣይ ኢትዮጵያውያኖች ወደ አሜሪካን ሀገር መጥተው ቲያትር እንዲያዩ ለማድረግ ዝግጁ በመሆኗ ጣይቱ ካልቸራል ሴንተርን አለም ፀሐይ ወዳጆን በጣም ነው የማመሰግነው። ለእኔ አይደለም፣ እኔ እዚህ ስለመጣኋ ቀጣዩ ትውልድ ነው የሚታየኛል። ከዚህ በኋላ ቲያትርን ባስለመድነው ቁጥር እዚህ ያለው ተመልካች ቲያትርን ይፈልግ፣ ቲያትር ይምጣልኝ ማለቱ አይቀርም። በቃ አዲስ ነገር እናሳያል። እና ይሄ ያልከውን በሂስቶሪካል ድራማ ቡድን መጥቶ ከዛ መጀመሩ እና መታየቱ ብዙ ሰዎች ኦፍኮርስ መጥተዋል። ከዚህ በፊት ግን እንደዚህ ታሪካዊ ድራማ የቴዎድሮስ ራይ ተብሎ መጀመሩ በራሱ ትልቅ ነገር ነውና ስራፌል ታዞላልም ተፈርዶብሃል። ከቴዎድሮስ ጋር የግል ትውውቅም ያለ ይመስላል። አብረን ሳንማራ ከቴዲ ጋር ነው። ከዋና ቴዲ ያው ወደ እኔ አምጥቶታል። ስሙን የት እንዳገኘው አላውቅም። ስሙ ግን ቴድሮስ ስፋይ ነው የሚባለው። ስሙ ሲሰጠው ማወቅ አለበት። መጀመሪያ ስለ ጣይቱ ባህል ማዕከል መናገር ፈልጋለሁ። አለሚ በዝና ማውቃት ነች። በዝና በብሔራዊ ቲያትር በአሳለፈችው ጊዜ ምን አይነት ዝና እንዳላት ትሰማለሁ። እዛው ስለምስ እና ለማየት እሷን በአካል እጓጓ ነበረ እና እግዚአብሔር ፈቅዶ ይኸው በአካል አግኝቻታለሁ። እግዚአብሔርን በጣም ነው የማመሰግነው። ከዛ በተረፈ ለጥበብ ያላት መግለጽ ያቅተኛል። ኢብን ቤቷ ስትገባ ቲያትር ቤት የገባህ ያህል ነው የሚሰማ ግድግዳ ላይ የምታያቸው ነገሮች ከጥበብ ጋር የተያያዙ ነገሮች ናቸው፣ እያንዳንዱ እና እጅግ በጣም ነው የገረመኝ። ቤቷ ስገባ ሁሉ አተኩሬ ማየው። ያለ ምክንያት አትሰቅለውም። ይሄን እመራመርበታለሁ፣ እያንዳንዱን ነገር ምን ያህል ከደሟ ጋር የተዋሃደ እንደሆነ አሰብኩት፣ እና በጣም ነው ማመሰግናት፣ በሁላችንም ስም በጣም ነው መወዳትም። ይሄን ካልኩ በኋላ ወደ አጼ ቴዎድሮስ ስንመጣ ባለፈው በእኛ ሚሊኒየም የኢትዮጵያ ሚሊኒየም ጀግና ተብለው የተሰየሙት አጼ ቴዎድሮስ ናቸውም፣ እና የሚያንሳቸውም ነው። አጼ ቴዎድሮስ ካደረጉት ነገር ከነበራቸው አስተሳሰብ ከነበራቸው ራይ አንጻር ስትሄድ በጣም የሚያንሳቸው ነው። ምክንያቱም አንድነትን ስታነሳ፣ አንድነት የሚባለውን ነገር ስታነሳ ቴዎድሮስ የምታነሳው ለአንድነት የነበራቸው ክብር ለአንድነት የነበራቸው ሀሳብ ምክንያቱም በወቅቱ በሳቸው ጊዜ በየመሳፍንቱ ሰላሳ ቦታ ተሸንሽኖ በየወንዙ የተሸነሸነች ሀገር የነበረችን ነው። ያንን ነው እንግዲህ በአንድ ማዕከላዊ ስር እንድትተዳደር ያደረጉት ጥረት በጣም የሚገርም ነው። አገርን ከአገር በመንገድ ያስተሳሰሩ የመጀመሪያው ሰው ናቸው። ኢንዱስትሪ በኢትዮጵያ የጀመሩ እሳቸው ናቸው። ብለታስ ብዙ ዘመናዊ ነገር አላቸው እና ሰባስቶፖልን አፈር አቅልጠው የሰሩ ሰው ናቸው። የውጭ እርዳታን የማይወዱ የሚያማቸው፣ በራሳቸው መቆም የሚፈልጉ ትልቅ ጀግና ናቸው። ብዙዎቻችን ምንድን ነው የእሳቸውን ጀግንነት የምናየው ከሻምላ ጋር ተያይዞ የኃይል እርምጃዎች ምንድን ናቸው ብለ ስጠይቅ፣ ከጥሩ እውነት ጋር የተያያዘ ናቸው እና ከአውሮፓውያን ጋር ያላቸው ዲፕሎማሲ ያቀራረብ፣ ዘመናዊነታቸው እጅግ በጣም ነው የሚገርመው። በጣም በጣም በጣም ከሁሉ የበለጠ ምንድን ነው አንድነት ኃይል ነው አንድነት ጉልበት ነው ብለው የሚያስቡ ናቸው። መንገድ ያስተሳስራል፣ ያፋቅራል፣ አንድ ያረጋል ብለው አስበው አገርን ከአገር ያገናኙ ናቸው። እንግዲህ በጣም ብዙ ከዘረዘር ወደ ቲያትሩ ነው። ቲያትሩን ሳይጀመር እንዳና ሱራፌል ለመሆኑ የቴዎድሮስ ራዕይ የማንደርሰትና ዝግጅት ነው በጣም የምንወደው አንጋፋ ደራሲ አዘጋጅ፣ ገጣሚ ጌትነት የሆነው ደርሶ ያዘጋጀው ይህም ብቻ ሳይሆን እንደዚህ አይነት ሙዚቃዊ ድራማዎችን በማዘጋጀት ይታወቃል። ከአሁን በፊት ጣይቱን፣ ህንደኬ እንደዚህ ሂስቶሪካል ቲያትሮችን አዘጋጅቷል። ጌትነት በጣም በጣም ሊመሰገን የሚገባው ነው። መልካም በምስጋናው ባይሆን ቲያትሮቹን ከተመለከትን በኋላ እንደምንቀላቀላችሁ ተስፋ እናደርጋለን። ዓለም ወደ አንቺ ልምጣ። ምናልባትም የናፈቅሽንም መድረክም እዚህ ገር በየወሩ የምታካያዩም ቢሆን ሌሎች ግዛቶችን ብዙም ብታደረጊ የኢትዮጵያውን መድረክ የናፈቅሹን በአቋራጭ ማግኘት እየሞከርሽ ይመስለኛል። እንዴት ተሳካ? ይሄ እንዴት ተጠነሰሰ? ብዙ ጊዜ የማይሞከሩ የሚመስሉ ነገሮችን ታደርጊያለሽ እናውቃለሁኝ። ከእነሱ አድናቆት ባሻገር በተጨባጭም ያን ያህል ቀላል ያልሆኑ ነገሮችንም ነው እንዲሳኩ የምታደርጊው። ብዙ የጥበብ ሰዎችን ጋብዘሽ አምጥተሽ በመድረክሽም ተገኝተው እኛ ጋርም እንግዳ ሆነው አነጋግረን እናውቃለን። ከምን ተጠነሰሰ? ቀደም ሲል ልክ እንዳልከው ብዙ የኢትዮጵያ ገጣሚያን፣ ደራሲያን ከስልሳ በላይ የሚሆኑ ያው በአካል አምጥተናቸው አንተም እንግዶች የሆነው ከሎሬት ጸጋዬ ጀምሮ ከኢትዮጵያ መነጋሻ እያልንህን ሌሎችን ገጣሚያን በህይወት እስካሉ ድረስ አንጋፋ የሚባሉ እውቅ የሚባሉ እኛ ማዕከል ውስጥ ያልተጋበዘ ደራሲ የለም። ያለፉትንም ያው ታሪካቸውን ፈልገን በማውጣት ስናቀርብ ኖረናል። ሌላው ህልምና ምኞቴ የነበረው ከሌላው የጥበብ ጓደኞቼ ውጪ ከሳሊያኑ፣ ከሙዚቃ ተወዛዋዡ፣ ከገጣሚው ውጪ የቲያትር ቡድን እንዳለ ደግሞ የማምጣት ህልምና ምኞት ነበረኝ። አገሬ ያለሁ ከዚህ በፊት እንደዚሁ ሌላ ቡድን ጌትነትን፣ እነ ደበበን የሚያካትት አንድ ሶስት ሀገሮች ይዤ ወጥቼ የማሳየት እድል ገጥሞ ነበረ። አሁን ደግሞ እዚህ ሆኜ ወጪው ከባድ ነው። ማስፈቀዱ ከባድ ነው። አንድ ዓመት ገደማ ነው የፈጀብን። የመጡበትም ሁኔታ አንድ ሰው መጋበዝ እና ቡድን የመጋበዝ እዚህም በእኛም ሀገር አስቸጋሪ ሁኔታዎች ነበሩ እና አንድ ዓመት ያህል ፈጅቶብናል። ለምንድን ነው ጣይቱ ይሄንን የተመኘበት ምክንያት? አንደኛ የጣይቱ ባህል ማዕከል ሲመሰረትም ከነበሩት ዓላማዎች አንዱ ጥበብን በጥራት የማቅረብ ነው። በየሄድንበት ቦታ የጥበቡን ደረጃ የሚጠብቁ በመስራት ነው የምንታወቀውም ደክመንም ቢሆን ሁለተኛ ጥበቡን ለማሳደግ ሙያተኛውን ደግሞ ማሳደግ ያስፈልጋል። ሙያተኛው ደግሞ ምንም አይነት ቁሳዊና ገንዘባዊ ጥቅም ባገኝም የሚጠብቀውን አይነት ነገር ላይኖር ይችላል። ነገር ግን እዚህ ሀገር በመምጣታቸው ብቻ መንፈሳቸው ዳብሮ የሚሄድበትን ነገሮች ሁሉ ይታዩኛል። የሚያዋቸው ነገሮች አሁን ብዙ ቲያትር ቤቶች ለመውሰድ ነው የማስበው፣ የምመኘውም እሱን በማየታቸው ብቻ በራሳቸው አሰራር ላይ ሁሉ እድገት ጨምረው የመሄድ ሙያተኛውን የመርዳት ከዚህ ሌላ ከአሁን በኋላ ለተውኔት ሙያተኞች ወደ አሜሪካና ሌላው ዓለም እየወጡ በግሩፕ የመስራት እድሉ መከፈቱ፣ ያ ነው የእኛ በር መሆናችን ነው ደስ ያለኝ። በጣም ነው የተደሰትኩበት። በዚህ አጋጣሚ ቡድኑ ከኢትዮጵያ እንዲንቀሳቀስ የተሟሉ ወረቀቶችን ከዚህ የምንፈልገውን በየጊዜው የጨቀጨኩት ይከታተልና ይረዳኝ የነበረው ቴዎድሮስ ነው ቴዎድሮስ ተስፋዬ። የእውነት ነው ምልህ ያደረገውን አስተዋጽኦ ለመግለጽ ፈልጋለሁ፣ ላመሰግነው ፈልጋለሁ። እኔ እና እሱ ነን በቃ በስልክ፣ በኢሜይል፣ በቴክስት የምንጨቃጨቀው የነበረው በዚህ ሁሉ ጊዜያቶች ውስጥ። ከዚህ በተረፈ ደግሞ ቲያትሮቻቸውን ፈቅደውልን እንዲታዩ ያደረጉትን ከሙያዬ አባት ከተስፋ አበበ ጀምሮ ወንድሜ ጓደኛ ጌትነት እንየው በመፍቀዳቸው አንዳንዶቹ ሌላ ነገር ሊመስላቸው ይችላል። ግን ይህንን ፈቅደው የጥበባቸው ስራ እዚህ ተመልካች እንዲያየው በመፍቀዳቸው እነሱንም አመሰግናለሁ። እኔም ደግሞ የቴዎድሮስ ራእይን ያየሁት በዲቪዲ ነው። እዚህ ተበትኖ ባየሁበት ብዙ ተመልካች የሚጠይቀን ነበር። እንግዲህ አሁን ሲጠይቀን የነበረው ተመልካች በአትላንታ፣ በሲያትል፣ በዳላስ፣ በሎስ አንጀለስ ስለሚመጣለት ይሄ ቲያትር የመመልከት እድል አለው። እነዚህ ምርጥ ተዋንያን ከሀገራቸው ተነስተው እዚህ መጥተዋል። ከእነሱ ውጭ ግን ከሲያትል፣ ከዲሲ፣ ከሜሪላንድ አብረዋቸው ጨምረው እስከ 12 እስከ 15 በተዋናይነት ሌላው ደግሞ አጃቢ የብሔራዊ ቲያትር ሙያተኞች አሉ። በደመቀ መልኩ እናቀርበዋለን ብለን እናስባለን እና እንኳን ደህና መጣችሁ ከልብ ነው። ንስ ያለ ዓለም ፀሐይ ከአንቺው ሳርቅ ወደ እንግዶቹ እሽ፣ ከመመለሴ በፊት የተለያዩ መድረኮች ላይ የምታቀርቧቸውን ስራዎች በተመለከተ ስለ ጥበብ ትውውቁም ስለ አገሩ ባህልና ኑሮ ኋላ ላይ ከምታስተዋውቂያቸው የአሜሪካ የቲያትር መድረኮችን የሚጨምራል አንዳንዶችን ሄደን የተመለከትንበትም አለ። ና ምን አይነት ሁኔታ ትጠብቅ ያለሽ? በአንድ መልኩ ቴዎድሮስ ቅድም በገለጸው መንገድ ብዙዎች በጉጉት ማየት የሚፈልጓቸው በርቀት የሚያውቋቸውን፣ በስም የሚያውቋቸውን፣ በሌሎች ስራዎቻቸው የሚያውቋቸውን አርቲስቶች ቤታቸው ሊመጡላቸው ነው። በሌላ በኩል ደግሞ የአገሩ ኑሮ ሁኔታ አለ። ሰው የሚጓጓውን ያህል የማግኘት እድሉን የመጠቀሙንም ሁኔታ ከግምት ማስገባት ይጠይቃልና መድረኮቹንም ማግኘቱ በዛ መልኩ በተሰሩበት መንፈስ ማቅረብ የሚያስችለውን ምን ይመስላል? ብዙ ጊዜ የቲያትር ጥበብ የመድረክ ቁሳቁስ ወይም ደግሞ የመብዛት የመብራት የድምጽ ብቻ ሳይሆን የተዋንያኑ ጉልበት አይሎ ያንን ነገር ያቀርባል የሚል እምነት አለኝ። እኔ አሁን ቤቴም ሲለማመዱ ሳያቸው እንከን ሳይኖረው ወይም ጉድለቱ ሳይታይ ሊቀርብ የሚችልበትን ሁኔታ ነው እኛም ጥረት የምናደርገው። ቴዎድሮስ ራእይ፣ ኢትዮጵያ ውስጥ በብዙ ተዋንያን በብዙ አጀብ በብዙ ድምፅ መብራት ታጅቦ ነው የሚሰራው በብሔራዊ ቲያትር ደረጃ ላናቀርበው እንችል ይሆናል። ነገር ግን ባላነሰ መልኩ ለማድረግ ነው እየታገልን ያለ ነው። አሁንም እዚህ ጥረት የምናደርገው ያንን መልክ ነው። እንዳልኩትም የመጡት ተዋንያኖች ደግሞ ጉልበቱን ይዘውት መጥተዋል እና ይህንን ሕዝብ አስደስተን የት ነው ያለ ነው የሚያሰኘውን ነገር አሳይተን እንመልሳለን የሚል እምነት አለኝ። ተመልካቹ ግን በዚህ አጋጣሚ እንዳልከው ያችን ቀን ካሁኑ ፕሮግራም አድርጎ ይዞ በጣይቱ ማዕከል ግንኙነት በመፍጠር ለማየት እንዲበቁ እንዳመልጧቸው ነው የምንጠይቀው። በየአገሩ ላሉትም ደግሞ እንዳልኩት ቀደም ሲል ወደ ስምንት ስቴቶች ነው እድሉን ለመስጠት የፈለግነው። ሁሉም እንግዲህ በያሉበት ከተማ በናፍቆት ጠብቀው ይሄንን ነገር እንዲያዩት እንዳያመልጣቸው እንዳያመልጣቸው ነው አሁን በተወሰነ ደቂቃ ውስጥ የተገናኘው እና የምናነሳቸውን የእንግዳ መቀበያ ወግ አድርጌ ነው የምቆጥረው መልሼ እንደማገኛቸው ስራዎቻችሁን ካየም በኋላ ደግሞ ይበልጥ የምናነሳቸው ጉዳዮች እንደሚኖሩን አምናለሁ አድማጮች ቲያትራችሁን በመድረክ ላይ ለማየት የሚጓጉበት ሰአት ጋር ያደረሳችሁን ይመስለኛል። አለም ፀሐይ ወዳጁ ቤተኛችን የእናንተም ማስተናጋጅ የመድረኩም ቴዎድሮስ ተስፋዬ፣ ስራፌል ተካ፣ መለሰ ወልዱ እንግዶቹ የሁላችሁንም ለጊዜያቸው አመሰግናለሁ። ቲያትሮቻችሁን ተመልክተን ዛሬ በውይይቱ ያልተሳተፈችውን ባልደረባችሁን ሀረግ አሰፋን ይዘን ገጠመኞቻችሁን ጨምረን በሚመጡት ፕሮግራሞቻችን መልሰን እናገኛችኋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እኛም እናመሰግናለን። በጣም እግዜር የጂጂ ሙዚቃ ራሱ ስለ ስፖርት እንደምናወራ ይጠቁማል። ሰላሳ ሶስተኛው የኢትዮጵያውያን የስፖርትና ባህል ፌዴሬሽን አመታዊ ክብረ በዓል። አዎ ደረሰ። የትና እንዴት እ ረ ለመሆኑ ያለፉትን ጥቂት አመታት ውዝግብ ሳይለየው የዘለቀው ግዙፉ የኢትዮጵያውያን አመታዊ መገናኛ ራሱ ዘንድሮ በምን ሁኔታ ላይ ነው ያለው የሚሉትን ጨምሮ መጪውን የሚያመላክቱ መሠረታዊ ጥያቄዎች የሚመልስ ተገኝቶ ይሆን? አዲሱ እሱን እያቀነባበርን ነው። ምናልባት ትንሽ አንድ ሁለት ሶስት ወር ያህል ስላለን በሚቀጥለው የራዲዮ መጽሄት አዘጋጅ ኮሚቴ ውስጥ ያሉትን ከቶሮንቶ፣ በዓሉ ዘንድሮ ቶሮንቶ ነው። በነገር ላይ እንደ ፈረንጅ አቆጣጠር ጁላይ 3 ይጀምርና ጁላይ 9 ያበቃል። እሁድ ተጀምሮ ቅዳሜ ቀን ያበቃል እንደተለመደው እና ምን ላይ ናችሁ? ዝግጅቱ ምን ደርሷል? ማን ነው ክብር እንግዳችሁ? ሜዳው እንዴት ነው? ዘተረፈ ይጠየቃሉ። መልካም በጉጉት የሚጠብቃቸውን የበዓሉን ታዳሚ ቀደም ሲል ያልተሳካልን ለቃለ ምልልስ ያልተገኙ የድርጅቱ መሪዎች ጨምሮ በኃላፊነትና በየተራ እናገኛለን ብለን ተስፋ እናደርጋለን ተስፋ እናደርጋለን። መታሰቢያ ዝግጅት ነው ቀጣዩ። ባለፈው ማክሰኞ ከዚህ ዓለም በሞት የተለየውን ጋዜጠኛ ዮናስ ገብረ ማርያምን ሕይወትና ሥራ እንዘከራለን። አዲሱ ዮናስ ገብረ ማርያም የሙያ አጋር ብቻ ሳይሆን ለረዥም ዘመናት በቅርበት የምታውቀው የግል ጓደኛህም ጭምር ነውና፣ እስኪ ስለ ትውውቃችሁ አስቀድመህ ንገረን። የሙያ ብቻ ሳይሆን ዮናስ የትምህርት ቤት ጓደኛዬም ነው አዲስ አበባ ዩኒቨርሲቲ አብረን ነው የተማር ነው። በአንድ ዘመን ነው የተመረቅ ነው። አንድ ላይ ነው ማስታወቂያ መስሪያ የተቀጠር ነው። ወደዚህ ሀገር መተን ደግሞ አንድ ላይ እንኖራለን። እርግጥ እዚህ ሀገር የኑሮ ሁኔታ እንደምታውቀው አያገናኝም። ዮናስን ባነ ከትምህርት ቤት ጀምሮ በስራ ዓለም አብረው የቆየሁት ቀርቶ እንዲሁም የሚያውቀው ሰው ዮናስን በጣም ያጣዋል። የብዙ ሰው ሀዘን ነው የዮናስ መለየት። ባልተጠበቀ ጊዜና ወቅት ተለየ። እዚህ በዩናይት በሚኖርበት ስቴትስ ነው ያረፈው በት ቦልቲሞር የሚባለው ከተማ ለመሆኑ ዮናስ ምን አይነት ሰው ነበር? ዮናስ ምንም ጣጣ የሌለው ነገሮችን ቀለል አድርጎ የሚወስድ የሬዲዮ ፕሮግራሙ ደግሞ፣ ከሬዲዮ ውጭ ያለው አድማጭ ብቻ አይደለም። እኔ የራሴ አለቆቻችን የዮናስን ፕሮግራም ጠብቀው ነው የሚሰሙት። በጣም የሚያስቅ ውስጡ ግን ብዙ ቁም ነገሮች ያሉበት። ዮናስ አልፎ ተርፎ የወቅቱን ስርዓት በተለያየ ፕሮግራሙ ይነካካል። አንድ ሁለት ጊዜም ተከሷል። ክስ ቀርቦበታል። በደርግ ዘመነ መንግስት ነው። በደርግ በደርጋው፣ ለምን የመንገዶችን አለመሰራት በተመለከተ የቆሻሻ ከተማ ውስጥ መብዛትን የተመለከተ እንግዲህ መንገድ ላይ የሚያጋጥመውን ፕሮግራምህ መቼ ነው የምሰራው አንተ በየ መንገዱ እየዞርክ ሲሉት፣ እኔ እኮ መንገደኛው ጋዜጠኛ ነኝ። ስራዬንም የምጽፈው መንገድ ላይ አስብህ፣ መጥቼ ቢሮ ቁጭ ብዬ መጽሐፍና ስቱዲዮ መግባት ነው ይላል እና ዮናስ እንዲህ አይነት ሰው ነው። ግሩም ፕሮግራም ይሰራል። ምን አይነት ሰው ነው የሚለው። ሌላው ደግሞ በማህበራዊ ኑሮ ረገድ ዮናስ እጅግ በጣም ከሰው ሁሉ ጋር ተግባቢ። ዮናስ ከክሌ ጋር አይግባባም የምትለው ነገር የለም። ሁሉን ሰው ደግሞ አስቆ እንዴት አይነት ሰው ነው ተብሎ የሚለዩት ሰው ነው። የራስ ጥሩ ሰው ደግ ነበረ። መልካም። እንግዲህ አዲሱ ያንተን የቅርበት የወዳጅነት የጓደኝነትና የሙያ አጋርነት የረጅም ጊዜ ልምዶችና ገጠመኞች ነው ያጋራሃን። እንግዲህ ህይወትና ስራውን ስንዘከር ህይወትን በትልቅ መልኩ እንዲታይ ማድረግ ነው እና ሌላ ጊዜ እንደምናደርገው ሁሉ እስኪ ስራዎቹና ህይወቱን የሚመለከቱ ጉዳዮች አንተ ወዳነጋገርካቸው ቤተሰብ፣ የቅርብ ሰዎቹ እንሂድ። መልካም። ወዳነጋገርኳቸው ቤተሰቦቹና ወዳጅ ዘመዶቹ ከመሄዴ በፊት የዮናስን ህይወት ባጭሩ ላቅርብ። ከአባቱ ከአቶ ገብረ ማርያም ተክለ ሃይማኖት ከእናቱ ከወይዘሮ ብዙመ ሻፍኔ ነሐሴ 3 ቀን 1945 ዓ ም አዲስ አበባ ተወለደ። ዮናስ የአንደኛ ደረጃ ትምህርቱን በተፈሪ መኮንን፣ ከፍተኛውን በአዲስ አበባ ዩኒቨርሲቲ አጠናቋል። ማስታወቂያና አመራ ብሔር ሚኒስቴር የራዲዮ ጋዜጠኛ ሆኖ ኢትዮጵያ ውስጥ በመንገደኛው ጋዜጠኛ ፕሮግራሙ ይታወቃል። ወዲህ ወደ ዩናይትድ ስቴትስ መጥቶ በግል ስራ ነው እስከ ህይወቱ ፍጻሜ የቆየው። ባለፈው ማክሰኞ የካቲት 29 ቀን 208 ዓ ም በተወለደ በ63 ዓመቱ በድንገት ባልተጠበቀ ሁናቴ ከዚህ ዓለም በሞት ተለየ። የቀብር ሥነ ሥርዓቱም የመካነ ሰላም ኢየሱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ዲያቆናት በሊቀ ጳጳሱ አባ ፊልጶስ የተመራ ጸሎተ ፍትሃት አደርሰውለት፣ ወንድሞቹና እህቶቹ፣ የሙያ ባልደረቦች፣ ጋዜጠኞችና እጅግ ብዙ አድናቂ ወዳጆቹ በተገኙበት ቦልቲሞር ከተማ በሚገኘው ላውደን ፓርክ ቃነ በቃብር ትናንት ቅዳሜ መጋቢት 3 ቀን 2008 ዓ.ም ቀጥር ላይ ተፈጽሟል። ከባለቤቱ ከወይዘሮ ታዩ መንገሻ ሁለት ወንዶች ልጆች አፍርቷል። የ19 ዓመቱን ነቢዩ ዮናስንና 17ኛ ዓመቱን የያዘውን ሚካኤል ዮናስን፣ ወንድሞቹ ዶክተር ሞገስ ገብረ ማርያም እና አቶ ሰብስቤ ገብረ ማርያም፣ እህቶቹ ወይዘሮ ቀለም ወርቅ ገብረ ማርያም፣ ወይዘሮ የሽመቤት ገብረ ማርያም፣ ፈትለ ወርቅ ገብረ ማርያም እና አይኔ አበባ ገብረ ማርያም ናቸው። ካነጋገርኳቸው ቤተሰቦች መካከል በቅድሚያ የታላቅ ወንድሙ ዶክተር ሞገስ ገብረ ማርያም አስተያየት የራስ በውጭ እንደሚያደርገው ሁሉ በቤተሰብ በጣም በጣም ተወዳጅ ሰው ነበር። ሁልጊዜ ከራሱ ይልቅ ለወንድሞችና ለእህቶቹ ደስታ የሚጨነቅ ሰው ነበር። በዚህ ምክንያት የው ከራሱ በፊት እሶችን ያቋቋመ ራሳቸውን ያስቻለ ወንድማችን ነበር። ከዛ በኋላ ነው ለራሱ ቤት እና ትዳር ያለው ሁለት ልጆች አባት ሆኖ ነቢዩ ኮሌጅ አድርሶ ሚካኤልንም ሁለተኛ ደረጃ እያስጨረሰ ያለ ሰው ነበር ባልተጠበቀ ሁኔታ ከዚህ ዓለም ለመለየት በቅፏል። አዘናችን በጣም በጣም ከፍ ያለ ነው። በእሱ ማለፍ የሰማችን አዘን የሰማችውን ከባድ ሀዘን ላስተላልፋችሁ። ሁሉ በተለይ ለቴሌቪዥን የሰራተኞች ለማስታቀሚ ሚስ ሰራተኞች ነበራችሁ። በጣም በጣም ከፍ ያለ ምስጋና ይሄን በእኔና በቤተሰቤ አቀርባለሁኝ። እግዚአብሔር ቀስ ነፍሱን በቀኙ ያኑርልን። ተስማ ይጠግባለን። ታናሽቱ ወይዘሮ የሽመቤት ቤት ገብረ ማርያም ዮናስ፣ በተጫዋችነቱ በደስተኛነቱ፣ በደግነቱ ነው የሚታወሰው። ዮናስ የእናቴ ልጅ ብቻ ሳይሆን ጓደኛዬም፣ ሀሳቤም ወንድሜ ነበር። ቤተሰቡ በጣም ተጎድቷል። በጣም ተኮርተናል። የግርስ ስጥሳት ነው የሆነ ዮናስ ደክሟል ተብሎ ስደውል አረፉን ሰማው። ማታ ተነስቼ ወደ አሜሪካ መጣ። ትልቅ ዋህታችን አለች ቀለም ወርቅ ገብረ ማርያም እዛ ለቅሶ ላይ ናት። የሁለት ልጆቹ እናት ወይዘሮ ታዩ መንገሻ ዮናስ ደግ ሮሮ፣ ከራሱ የበለጠ ለልጆቹ ትሁት የሆነ ሁልጊዜ ጊዜ ሄዴ ደግሞ ታዩዬ ብሎ አባቴም ባላይም ጓደኛም ነበር። አዲስዬ ለልጆቹ ሙት እንደሆነ ሁልጊዜ ከሱ የበለጠ ለቤተሰቦቹ የሞተ ነው። ልጆቹም ራሳቸው እንዴት እንደሚችሉትም አላውቅም። ደግ ነው። በቃ በአጠቃላይ የምለው ዮናስዬ ሮሮ ነው። ደግ ነው። ለኛ ምን እንደሆነ እኔ ውስጡ ያለው የሚበላው ነገር አላውቅም። እኔ እንግዲህ ምን እንደዚህ እንዳሰኘው አላውቅም። እኔ በፍጹም እንደዚ አይነት ነገር እኔ የዮናስ በፍጹም አልጠራጠረውም ነበር። ኔ ጌታ ደግሞ እኔ በሱ ስር ስላለው ስለሚያውቅ፣ ምንም ነገር እንደማላውቅ ስለሚያውቅ፣ ምንም ነገር ስላዘጋጀኝ ስለሆነ በጣም አዝናለሁ። እስከ መጨረሻ አልረሳውም፣ እኔ እንደምረሳው አላውቅም። ልጆቼም የሚሉት ምንድን ነው? አባታችንን አጣን፣ አንችንም እንዳናጣ ፕሊስ ማማ ነው የሚሉኝ። አሁንም ዮናስ አዲስ አበባ ኢትዮጵያ ውስጥም ብዙ እጅግ ብዙ ወዳጆች አሉት፣ ሲሰሙ እጅግ አዘኑ፣ አለቀሱ ስናረዳቸው፣ አላመኑም። ዮናስን በእንዲህ አይነት ለማሰብም ለማመንም አንችልም ነው ያሉኝ። የአንድ ሶስቱን አስተያየት ላቅርብ። በራዲዮ ኢትዮጵያ የአማርኛው ክፍል አለቃ ወይም አለቃችን ወይዘሮ አሰገደች ይበርታ ዮናስ ስታየው ቀልድ ጨዋታ የሚያበዛ ሰው ይመስልሃል፣ ዜዘኛም ይመስልሃል፣ እጅግ ሲበዛ ቁም ነገረኛ ነው። እዛ ግን ሆኖ እዚህ ሀገር ጎተራ ያለው የጥይት ሲቃጠር ሲቃጠል ስለሆኑ ደህና ናቸው ወይ ብለዋል። በሌላው በኩል ደግሞ በሙያው እኔ ልይት ውስጡ ያለው ጋዜጠኛ ነው በተፈጥሮ የተሰጠው ጸጋ ነው ብዬ ነው የምለው። ዮናስ ኑሮ ውስጥ የሚፈጥረው ቀውስ እንዳለ ይገባኛል። ይሄን ከዚህ ሙያን በመለየቱ ይሰማኛል። የፈጠረው ቀውስ በውስጡ ያለ ይመስለኛል። ምክንያቱም በጣም ነበር ሙያውን የሚወዱ በግል ስራዎቹ የማስታውሳቸው። መቼ ስራውን ይሰራል መቼ ያርፋል ከማን ጋር ነው የት ነው ብለህ አትይዘው ዮናስን። ሩጫ ነው ሁልቀን ይሮጣል፣ ይሰራል። ፕሮግራሙን ደግሞ ለመስራት እንዴት አርጎ እንደሚሰራው አይገባል። እንዴት አድርጎ አቀልጣጥ እንደሚሰራው እና እና ያንድ ቀን ጠየቁት መችን ምሰራው ለመሮት ከዛ አንድ ቢሮ አንድ ቢሮ ውስጥ ከዛ ስቱዲዮ አንድ ስቱዲዮ መችን ወይም ፕሮግራሙ የምሰራው እየጠየቁት፣ እኔ እኮ የመደባችሁልኝ የመንገደኛው ጋዜጠኛ ነው የምሰራ የመንገደኛው ጋዜጠኛ ነው። አርዕስቴን የምመርጠው መንገድ ላይ ነው። የማገኘውም መንገድ ላይ ነው። መረጃም ማገኘው መንገድ ላይ ነው። መጥ የለብኝ የምሰራውንም ስራ በመንገድ ላይ ጨርሼ ባይምሮዬ አውጠጥኝ ጨርሼ መጥቼ ነው ቁጭ ብዬ መረጃ ያቸን ሰብስቤ የምሰራው። ደቂቃ አይፈጭብኝ ለመጽፍና ለማዘጋጀት። ላ ያለ የትምህርት ቤትም የስራ ባልደረባም ወይዘሮ አሰለፈች ጌታቸው፦ ለእኔ መቼም ዮናስ ጓደኛዬ ብቻ ሳይሆን ወንድሜም ነበር፣ አማካሪም ነበር፣ መካሪም ነበር። የእውነት ሁላችን የምናስበው በቀልደኝነቱ ብቻ እንጂ ቁም ነገር ያደርጋል፣ ቁም ነገር ይሰራል ብሎ የሚገምተው ሰው ብዙ አልነበረም። በጣም በቁም ነገረኛነቱ፣ በሐሳቢነቱ፣ በአስተዋይነቱ፣ በተቆርቋሪነቱ ብዙ አስታውሰው አለው። ትልቅ ሰው ነው ያጣ ነው። ኢኳሊ ደግሞ የሚፈልገውን የሚያስበውን ያዋዛ የሚናገር ሰው ነበር። ከመናገር ወደኋላም የሚል ሰው አልነበረም። መቼም ቢሆን ሁላችንም እንደምናስታውሰው የሙያ ባልደረባ ግርማ ነጋሽ አዲሱ እንደምታውቀው ስምሪት ክፍል ነበርኩ። ማለት መኪና ነበር ማሰማራው ሰርቪስ ክፍል ኃላፊ ብዙዎቹንም ማወቅ የቻልኩት ያው እንግዲህ በስራ አጋጣሚ ቅርበት ነበር ማለት ይችላለሁ። አንዱ መንገደኛው ጋዜጠኛ ዮናስ ገብረ ማርያም ነው። ኢትዮጵያ ሬዲዮ ብሔራዊ አገልግሎት ከሚለቃቸው ፕሮግራሞች አንዱ ጥሩ አስተያየት ከሚሰጡት አንዱ ፕሮግራም ነበር ማለት ይችላለሁ። በዚህ ቅርበት ነበረን አስታውሳለሁ። ጎበዝ ፈጣን ነበረ በስራው በባህሪውም ደግሞ ሰውን የሚነካ አልነበረም። ቀልደኛም ነገር ነበር። የሚታወስ ሰው ነው ማለት እችላለሁ። በእኔ ብቻ ሳይሆን ግቢ ውስጥ ባሉ ብዙዎች የስራ ባልደረቦቹ ተወዳጅ ነበር ይሆናል። ይህን ያህል ካልኩ ይበቃኛል። ፕሮግራሞች እንደምታውቀው ስም ስም አላቸው። አሁን መንገደኛው ጋዜጠኛ የቤተሰብ ፕሮግራም፣ ህግና ህብረተሰብ የመሳሰለ መንገደኛው ጋዜጠኛ የሚለው ማንዶ ታስታውሳለህ? ሰርቼ ግርማ ነጋሽ ነበር የሚለው አይገርምህም እውነትህን ነው ታዲያስ ምንም አይረሳኝም አንተ ነበርክ መንገደኛው ጋዜጠኛ ምትለው ለባለቤቱና ለልጆቹ ለወንድሞቹና ለእህቶቹ እንዲሁም ለወዳጆቹና ጓደኞቹ መጽናናትን ይስትልን በዓለም ዙሪያ በቅርቡ የተከበረው አንድ መቶ ሃያኛው የአድዋ ድል መታሰቢያ ምክንያት ሆነዋል። በኦታዋ የኢትዮጵያውያን ማህበረሰብ ማዕከል ዝግጅት ነበራቸውና እንመለከተዋለን። ሰዎች አሉን። አዘጋጁ በኦታዋ ካናዳ የኢትዮጵያውያን ማህበረሰብ ጽህፈት ቤት አቶ ገዛሀኝ ጌታቸው እና በዝግጅቱ የመድረክ መሪው ወይም ማስተዋወቂው አቶ ግርማ ለማ ናቸው። አቶ ግርማ ይጀምራሉ። ከሌላው ጊዜ ሌት የሚያደርገው በዚህ አመት የኪነት መነባንቦች ቀርበው ነበር። ሁለት ታዋቂ አርቲስቶች ተክሌ ደስታ እና ለምፀሐይ ወዳጆ መጥተው ነበረ። ህዝቡም ታዳሚውም በቁጥሩ ከሌላው ጊዜ የበለጠ ነበረ። ከአሁን በፊትም አድዋ ስናከብር አንድ ጊዜ ከሶስት አመት በፊት በጣም ደማቅ ነበረ። ባለፈው ዓመት እንደዚሁ ተመሳሳይ ነው። ግን በዚህ አመት ደግሞ ቁጥሩ ጨመረ። እንግዲህ በየጊዜው እየጨመረ ነው የመጣው። እለቱ ቅዳሜ ነበር፣ አመቺም ነበር። ስለዚህ ብዙ ሰው ተገኝቷል። ወንዶችም፣ ሴቶችም፣ ወጣቶችም አዛውንት የሆኑ ሰዎች የተካተቱበት ነበር። አቶ ገዛኝ ጌታቸው የኦታዋ ኢትዮጵያ ማህበረሰብ ሊቀመንበር ወይም ፕሬዚዳንት ነው። ይሄንን ነገር ያስተባበረው የኢትዮጵያ ማህበረሰብ ነው እና ምሳሌነቱ ቀላል አይደለም። በሌሎቹም ቦታዎች ያሉ ጽህፈት ቤቶች ወይም ማህበረሰብ ማዕከሎች እንዲያስቡበት የሚያደርግ ነው እና ከዚህ ቀደም በጋራ ህዝቡን የማሰባሰብ እና እንዲህ የመስራት ወይ ፕሮግራም የማቅረብ ነገር ነበር። አዎ አንዱና ትልቁ የምንገናኝበት መድረክ ይሄ ነው። የአድዋ በዓል ነው። ባለፈውም ዓመት አክብረነዋል፣ በዘንድሮም አክብረነዋል። ዘንድሮ ትንሽ አቅም የሰጠን በኦቶዋ የሚኖር ሀገር ፍቅር ቲያትር የነበረ አቶ አበብ አዲስ የሚባል ተዋናይና አዘጋጅ አለን። እሱን ከተክሌ ደስታና ከዓለም ፀሐይ ወዳጆ አንጋፋና በሙያቸውም የተከበሩ ሰዎች ናቸው። ከእነሱ ጋር በማስተባበር ትልቁን ስራ የሰሩት እነሱ ናቸው። ከዛ ውጭ ማህበሩ የማስተባበር ስራ ሰራ እንጂ ትልቁን ስራ የተሰራው በራሱ በማህበረሰቡ አባላት ከሁሉም አቅጣጫ ቋንቋ ሳይለየው፣ ዘር ሳይለየው ሃይማኖት ሳይለየው ሙስሊሙም፣ ክርስቲያኑም፣ ትግሬውም፣ አማራውም ኦሮሞውም ድፍን ኢትዮጵያ ልትለው ትችላለህ። በጣም የሚያስደስት የነበረው በዛ ምክንያት ነው። መለያየት ለጊዜው ያልነበረበት በዓል ነበረ። ሌላ አላማችን የነበረው ልጆቻችንንም የማሰባሰብ እና እርስ በርስም እንዲገናኙ ከመልካቸው የሚመስል ቋንቋ ከቋንቋ የሚመስል እንግዲህ ከቤተ ክርስቲያን ተጨማሪ የሚያገናኘው ሌላውን እንዲህ ያለው መድረክ በመሆኑ እና ደግሞ ከጥንት ጀምሮ የቆየ ታሪክ እንዳላቸው በየአጋጣሚው እንዲሰሙ እና በየቤታቸው ይሄዱ ቢጠይቁ የተሻለ መልስ አግኝተው ያንን እኛ ይዘነው የመጣነውን ማንነት ልጆቻችን ውስጥ ለማስገባት ጭምር። ከዛም ውጭ ያው የተለመደ ሁልጊዜ የሚነገር ነገር ነው። ለዚህ ለዛሬ ነጻነታችን ያበቁንና አባቶች ለማክበር ጭምር ነው። ጣይቱ የተባለው በዓለም ፀሐይ ወዳጆ የተዘጋጀ ተውኔት ላይ አንድ ትዕይንት ተክሌ ደግሞ ጴጥሮስ ያችን ሰዓትን ለህዝቡ ማዝናኛ እንዲሆን በማለት ከቬኑሱ ነጋዴ የሼክስፒር ተውኔት አበባ አዲስ ያዘጋጀው አዎ አለማየሁ መስፍን የተረጎመው ከእሱም ሲላይ ቀርቧል። ከበዓሉም ጋር ዝግጅት ባይኖረው አዝናኝ ነበረ። አቶ ወርቁም እንደዚሁ በዓሉን የሚያስታውሱ ትልልቅ ዝግጅቶች አድርገውልናል። በየመሀሉ አቶ ወርቁ ተገኝ አቶ ወርቁ ተገኝ፣ አዎ ግጥም አንብቦልናል። ከጸጋዬ ገብረ መድህን የአድዋ ድል በቂም ባይባል ባለችው ጊዜ ውስጥ ግንዛቤ የሚሰጥ ነገር እየተነገረ ቆይቶ ህዝቡም ተደስቶ በዓሉን በአንድነት ለማክበር በቁተናል። ይሄው ነው። ሁለቱን በእውነቱ ብርቅዬ የመድረክ ከዋክብት ዓለም ጸሐይ ወዳጆ እና ተክሌ ደስታን መጋበዛችሁ በራሱ ይህን ትልቅ በዓል ከማስታወስ ባሻገር ለሀገር ውለታ ያደረጉ ሰዎችን አብራችሁ ማሰብም ትልቅ የሚያስመሰግን ነውና አድዋም ማክበራችሁ አይደለም፣ እንደገና ደግሞ እነዚህን በመጋበዛችሁና እንግዳ በማድረጋችሁ በሌሎቹ ቦታ ያሉ ኢትዮጵያውያን ጥሩ ምሳሌ ሆናችኋል እና ትምህርትም ሰጪ ነው። ህጻናትን በተመለከተ ምን ምን ዝግጅት ለህፃናቱ የሚሆን ነገር በተለየ የቀረበ ነገር ነበር። አቶ ግርማ መድረኩ ላይ መድረኩን ሲመሩ እንደሚያስታውሱ በዓሉን አስመልክቶ እንግዲህ ያደጉት ልጆች ከወላጆቻቸውን ጋር አብረው ስለተቀመጡ ያስረዱ ገለጻውን የሚከታተሉ ነበረ። አንዳንዶቹም አማርኛ በደንብ ስለሚችሉ ታሪኩን ለማዳመጥ እድል አግኝተዋል። በተለየ ክፍል አዘጋጅተን ነበር። ሰው ሁሉ ደስ ብሎት በዓሉን ለማክበር ችሏል። ከዛም በኋላ ስንወጣ አንድ ላይ ህብረተሰቡ እራቱን የሚበላበት ዝግጅት ስለነበረ ልጆችም አዋቂዎችም እንግዶቹም ሁሉም አንድ ላይ የራሱ የውይይትና የጨዋታ እድል አግኝ መጨረሻ ላይ መጨረሻ ላይ አዛውንት አባቶች ምን ስለ አድዋ ሊያወሩ ሊተርኩ የሚችሉ በህይወት በያን ጊዜ የነበሩ ማለት አይደለም ግን እንደ በደንብ ሰምተው ታሪኩን ሊያቀሩ የሚችሉ ሰዎች ለመጋበዝ አልሞከራችሁም? ከእነዚህ ከሁለቱ አርቲስቶች በተጨማሪ በዚህ ዓመት አላደረግንም። ሆኖም ግን ለአርቲስቶቹ ሽልማት ከሚሰጡት ውስጥ የሃይማኖት አባታችን ቀሲስ ሰማይ እድማሱን ጋብዘን ነበር። እሳቸው ስለመስዋዕትነትና አንድን ሰው በታሪክ ትልቅ የሚያደርገው ትልቅ ስራ ስለሚሰራ ነው ስሙ ብቻ አይደለም ዋናው ስራው ነው በሚል አጭር ትምህርት ሰጥተዋል ድንቅ ነው ድንቅ ነው አቶ ገዛኸኝ እንደው የተረፈ ነገር አለ ከባሉ ጋር የተያያዘ በተለይ እድሜያቸው ከአስር አመት በላይ የሆኑ ልጆች አብረው ገብተው ተከታትለዋል እና ከቤተሰቦቻቸው አጠገብ ስለተቀመጡን እርግጠኛ ነኝ ቤተሰቦቻቸውን እነሱም ይጠይቃሉ ቤተሰቦቻቸውም ያን ነገር ያስረዳሉ ያብራራሉ የተለየ እንግዳ ከአካባቢያችን አልጋበዝንም ያሉት እነኛን ሰዎች ካመጣን በኋላ አሁን እሱ እንዳለህ እኚህ መምህር ወጥተው ሽልማቱን ለእንግዶቻችን የምስጋና የምስክር ወረቀት ከሰጡልን በኋላ ስለአገርንና ሃይማኖትን ስለመጠበቅ እንዲናገሩ እድል ሰጥቷቸው ተናግረዋል፣ አስተምረዋል። ለመጣው ታዳሚ በሙሉ ለልጆቻችን የምናወርሰው ነገር መሆኑን በተደጋጋሚ በመድረኩ ላይ ስናስተላልፍ ነበረ። በየአጋጣሚው ይሄ የነጻነታችን ምሳሌ ነው፣ የአፍሪካ ነጻነት ምሳሌ ነው፣ በነጮች ድል ያልተመቱ ጥቁር ሕዝቦች ምሳሌ ነው። እኛ ኢትዮጵያውያን ደግሞ በየትም ሀገር ሄደን አንገታችንን ቀና አድርገን ከምንናገራቸው ታሪኮች ውስጥ የራሳችን ቋንቋ ያለን፣ የራሳችን የጽህፈት ስርዓት ያለን፣ የራሳችን የረዥም ጊዜ የመንግስትነት ታሪክ ያለን ወዘተ ብለን ከምንዘረዝራቸው የማንነታችን መሰረቶች ውስጥ አንዱ የቅርብ ጊዜውም ይሄ መሆኑን በተደጋጋሚ ገልጸናል። ሌላ ሳልጠቅስ ማለፍም የማልፈልገው ትምህርት ለአንድነታችንም በተደጋጋሚ ተጠቅሷል። ለአንድ መሆን እንደሚገባንም እዛ ያሉት አባቶቻችን ዘርጎሳ ሃይማኖት ሳይለያቸው ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል፣ በየሜዳው ወድቀው ቀርተዋል እና ነጻነቱን አቆይተውልናል። ከነሱ እዚህ መማር ያለብን ነገር ይሄ ኮሚኒቲ እንደ አንድ ትንሽ ኢትዮጵያ ተቆጥሮ ሃይማኖት ዘር ሳይለየን በህብረት መኖር እንደሚገባን በተደጋጋሚ ተነግሯል። እንደውም ዝምድናችን የጠነከረ መሆኑን የዛሬ ሶስት መቶ አራት መቶ ዓመት የኢትዮጵያ ህዝብ ብዛት ብናየው አራት አምስት ሚሊዮን ነው የሚሆነው። ዛሬ ዘጠና ሚሊዮኖቹ ከነኛ የተገኘን እና ሁላችንም በጣም የተቀራረበ የስጋ ዝምድና ሁሉ ያለን መሆናችንን እያሳሰብ ህዝቡን ወደዚህ መንፈስ ወደ አንድነት መንፈስ ለማምጣት ጥረት ተደርጓል። በመድረኩ ላይ በአቶ ግርማም በእኔም በተውኔቶቹም አማካኝነት እንደው እንደ መድረክ መሪ አቶ ግርማ በዚህ በኩል ምን ምን አደረጉ ምን አሉ ወይም ምን አቀረቡ እኔ እንግዲህ በዋናነት በእለቱ ባድዋ ጦርነት ላይ የተገኙት መዝጋቢው የጦርነቱ ሁኔታ እንደምታውቀው ጸሐፊ ትእዛዝ ገብረስላሴ ነበሩ። ከእሳቸው መጽሐፍ ላይ የጦርነቱ ሁኔታ፣ የአፄ ምኒልክም ደግሞ ከጦርነቱ መልስ የተሰማቸውን ስሜት የተመለከተ ለማስረዳት ሞክሬያለሁ። እንግዲህ ሁለታችሁንም በዚሁ አመስግኜ ል ላይ ምናልባት ከአድዋ ከአንድ መቶ ሀያኛው አድዋ ድል በዓላችሁ ጋራ የተመለከተ የቀረ ነጥብ ከሌለ አቶ ገዛኸኝ ጌታቸው እንዲሁም አቶ ግርማ ለማ በአድማጮቼ ስም በጣም አመሰግናቸዋለሁ። አመሰግናለሁ አዲሱ አድማጮች የምትከታተሉት ዘወትር እሑድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ። አሁን ወደ አዲስ አበባ ነው የምናቀነው። የንጉሴ አክሊሉ መስኮት ተከፈተ። አሉላና አዲሱ የዘንድሮ ሙቀት እንኳን መስኮት በር ያስከፍታል ጣሪያ ያስነቅላል። አሉላና አዲሱ ዛሬ እንግዲህ የሙቀትና የቃጠሎ ጉዳይ ከተነሳ ላጫውታችሁ የፈለግኩት ስለ ሲጋራና ስለ ሲጋራ ጭስ ይሆናል። ለምሳሌ ስለ ሲጋራ ግስላ፣ ስለ ጉሬዛ፣ ስለ ኒያላ፣ ስለ ሌሎችም ላጫውታችሁ ፈልጌያለሁ በመላ ምክንያቱም ከዚህ ከያዝነው ነው ከመጋቢት ወር ጀምሮ በመላ ኢትዮጵያ ህዝብ በሚሰበሰብባቸው ቦታዎች ለምሳሌ በስብሰባ አዳራሾች፣ በሆቴሎች፣ በአውቶቡሶች፣ በሌሎችም ሰው በብዛት በሚንቀሳቀስባቸው ተሽከርካሪዎች ሲጋራ ማጨስ በህግ የተከለከለ ነው፣ ያስቀጣል። ህጉም ራሱ ከባድ ነው። ስለዚህ እኔ ይህንን አስመልክቼ ለመሆኑ ሲጋራ ከምንድን ነው የሚሰራው? ከምን ቅመም ነው እንደው የሚቀመመው ብዬ ወዳጄ መንበረ ባንቴ ዋሉን? ከቀደምት የትንባሆ ሞኖፖል ሰራተኞች አንዱ የሆነውን ማለት ነው የተግባር ትምህርት ቤት የቴክኒክ ምሩቅ ነው አነጋግሬው መንበረ ስለ ሲጋራ እንዲህ እያል አጫወተኝ ከማላዊ ና ከውጭ ከአፍሪካ ሀገሮች የሚመጡ በደረጃቸው የታወቁ ቨርጂኒያ ተዋቆ የሚባሉ ከዛ ይመጣሉ በቤል ታስረው ነው የሚመጡት ከዛ በኋላ እዚህ ከመጡ በኋላ መጥበሻ ክፍል ይገቡና በመጥበሻ በእንፋሎት ይለሰልሳሉ ምንድን ናቸው ቅጠሎች? የትንባው ቅጠሎቹ ከውጭ። ከዛ በኋላ በማለስለሻ ከለሰለሱ በኋላ ወፍጮ ክፍል ሄደው ይፈጫሉ። ከተፈጨ በኋላ ያ የሚያስፈልገው አይነት ስጋራ ለምሳሌ ኒያላ፣ ሌኒ፣ ጉሬዛ እነዚህ ነገሮች ለመስራት ካስፈለገ የተለያዩ ቅመሞች አሉ እዛ ትንባው ላይ ከተፈጨ በኋላ የሚረጩ እሚ እንትን የሚደረጉ ያንን ጣዕም እንዲይዙ የኒያላውን ኒያላ የጉርዚያውንም የሌኒንም ጣዕሞች ይዘው እንዲወጡ የተለያዩ ግብዓቶች አሉት። በዛ መልክ ይሰራል። ነግስላ ግን በደረጃው ዝቅ ያለ ሶስተኛ ደረጃ የሆነውን ቀጠል ተለስልሶ ተፈይቶ ኖርማል ያለ ፊልተር ፊልተር ሳይኖረው ታሽጎ የክስላ ምልክት ኖሮ ለህዝብ ይቀርቡ ነበር። እነዚህ በውስጥ የሚገቡት ቅመሞች እንደው የማስከር ባህሪ ወይም ደግሞ ሰው ሰውየውን ያንን የሚያጫ ሰውን ሰው የማሞቅ ባህሪ ምንድን ነው? ሽታ ብቻ ነው? ሌላ እንደው ከውስጥ እንደው ነካ የሚያደርጉት ነገር ይኖራል? አይ በመሰረቱ ሰውየውን የሚጎዳው ነገር የለውም። ግን ለምሳሌ የኤሌኒ ለ የኤሌኒን ሜንቶል የሆነ ጣዕም ይዞ እንዲወጣ የሜንቶል ቅመማ እዛ ላይ ይደረግለታል። የጉሬዛም የጉሬዛን ጣዕም ይዞ እንዲወጣ የዛ አይነት ቅባት እንትኖች ይረጩበታል። የኒያላውም ለኒያላ ግን ያነዛ የሚነሰነሱት ግብአቶቹ ሰው ላይ ጉዳት አያመጡም። እርግጥ ትንበሁ ያው ሳንባና እንትን ላይ ጉዳት ላያመጣ ይችል ይሆናል። ምን ምን አይነት ሲጋራዎች ነበሩ? እስኪ የምታስታውሳቸውን ገለጽልኝ። አቶ መንበረ መጀመሪያ ጀምሮ ንጉስ የሚባል ሲጋራ ነበር። ከዛ ፈረሰኛ፣ ከዛ ቅጠለ ወርቅ፣ ከዛ በኋላ እየተሻሻለ ሲመጣ እነ ኢሌኒ፣ ጉሬዛ፣ ኒያላ፣ ከዛ በኋላ ዲላይት የሚባለው የመጨረሻው ሲጋራ እነዚህ ሲጋራዎች ትምባሆ ሞኖፖል ገበኤ ቀርቧል እኔ የማስታውሰው ራስ መኮንን ድልድይ አካባቢ ላኪ የሚባል ሲጋራ ትልቅ ኖትስ ቦርድ ላይ ተሰቅሎ ሰውዬው ሲጋራውን ሳያጨስ እንደው አንድ የፊልም አክተር የሚመስል ያደረገው ባርኔጣ የለበሰው ራንግለር አይነት ጃኬት ይህን እንግዲህ በሚቀጥለው ጊዜ ሰፋ አድርገን ደግሞ ከሌላ ባለሙያ ጋር እንመለስበታለን። ለዛሬ ወዳጄን አቶ መንበረ ባንቲዋሉን አመስግኜ በዚሁ ልሰናበት። አዲሱ ዛሬ የአድማጮችን ድምጽ እንደ ፈቃዳችን ማሰማት አልተቻለንም። በርከት ያሏችሁ አድማጮቻችን ደብዳቤዎቻችሁና ኢሜይል መልእክቶቻችሁ ቢደርሰንም ዛሬ በሰዓት ጥበት ምክንያት ስላላቀረብን አስተያየቶቻችሁን ያደረሳችሁን አድማጮች ይቅርታ እንጠይቃለን። ለማንኛውም ግን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን የመሰነባበቻ ዜማ ነው። እስከዚያው ግን ከጀመርነው ነው የዓለም ከበደ ጅንብሩ የተሰኘችው ዜማ ጋር እንተዋቸው አየል Hello አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በከባዱ የታጠቁ ሰዎች ዛሬ በአይቮሪ ኮስት አንድ የባህር ዳር መዝናኛ ሆቴል ጥቃት አድርሰዋል። ጭንበል ያጠለቁት ታጣቂዎች ግራንድ ባሳም ውስጥ ባደረሱት ጥቃት ምን ያህል ሰው እንደ ሞትና እንደ ቆሰለ እስካሁን የታወቀ ነገር የለም። አንድ የዓይን ምስክር ለቪኦኤ እንደ ተናገሩት ግን በትንሹ ከአምስት እስከ አስር ሰለባዎች መሬት ላይ ወድቀው ማየታቸውን ገልጸዋል። የቪኦኤ ዘጋቢ ስድስት የሞቱ ሰዎች ማየቷን አስረድታለች። አራት ያህል ታጣቂዎች ተኩስ ከመክፈታቸው አስቀድሞ አላሆ አክባር ብለው መጮኋቸውም ተነግሯል። አንድ የቻድ ሰላም አስከባሪ ወታደር ትላንት ሰሜን ማሊ ውስጥ ሁለት ባልደረቦቹን እንደገደለና ሌላ ሦስተኛ ወታደር እንዳቆሰለ የተባበሩት መንግስታት ተልዕኮ ዛሬ አስታውቋል። ገዳዩ ትላንትናውኑ ኪዳል ግዛት ውስጥ በምትገኘው ታሳሊት ከተማ ተይዞ በቁጥጥር ስር መዋሉን የዓለሙ ድርጅት ቃል አቀባይ ራዲያ አቹሪ አስረድተዋል። የግድያው ምክንያት እስካሁን እንዳልታወቀና ምርመራ በመካሄድ ላይ መሆኑን ግን ቃል አቀባዩ አብራርተዋል። በሀገሪቱ ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታለመውንና በተባበሩት መንግስታት ድርጅት የቀረበውን የሰላም ንግግር በግልጽ ለማፋለስ ትሞክራለች ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያን ከሰዋል። ሶሪያ ፕሬዚደንት ባሻር አልአሳድን ከስልጣን ለማንሳት ምንም አይነት ንግግር መካሄድ የለበትም የሚል አቋም ይዛለች። በሶሪያ ግጭቶችን ለማብቃት ከሁለት ሳምንታት በፊት አዋጅ ከወጣ ወዲህ በዚያች ጦርነት በበታተካት ሀገር ሁከቱ ከሰማንያ እስከ ዘጠና በመቶ የቀነሰ ቢሆንም እስካሁን ስምምነቱን በከፍተኛ ደረጃ እየጣሰ ያለው ብቸኛው ወገን የአሳድ መንግስት ነው ሲሉ የዩናይትድ ስቴትሱ ከፍተኛ ዲፕሎማት ተናግረዋል። የአየር ድብደባው መቆም አለበት ብለዋል ጆን ኬሪ አክለውም። ዜናው አበቃ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19፣ በ22 ና በ25 ሜትር ባንዶች የሚያሰማውን የአንሳ ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሱ ሶስት ሰዓት ላይ መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ በዚሁ እንሰናበታለን። ሰላም፣ ደህና እደሩ።